በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ምሕረትና ቸርነት በዚች በተቀደሰች ቦታ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንኳን ለብርሃነ ልደቱ በሰላም በጤና አደረሳችሁ፣ አደረሰን። እግዚአብሔር አምላካችን ይክበር ይመስገን። የአምላካችን ፍቅር ነው ዛሬ የምናከብረውን ይህንን አስደናቂ የሆነ በዓል እንድናከብር ያደረገ። ለዚህ ነው ዮሐንስ አፈወርቅ ምንድን ነው ያለው፣ ፍቅር ከዙፋኑ ሳበው ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞትም አደረሰው። ለዚያ ነው በቅዳሴያችን መካከል ላይ በቅዱስ ቁርባን መካከል ላይ ምንድን ነበረ ያል ነው፣ ሰማይና ምድር የማይችሉትን ተወስኖ አየነው በጠባብ ደረት ሰማይና ምድር የማይችሉትን ተወስኖ አየነው በጠባብ ደረት ብለን ነበረ ያልነው። ስለዚህ ያን ፍቅር ምን አይነት ነገር እንደሚያስተምረን ምን አይነት መልእክት እንዳለው ነበረ አባታችን ያስተማሩን። አሁንም ለአባታችን ለአባት ቶማስ ቃለ ሕይወትን ያሰማልን። በቅዳሴው ላይ የተነበበልንን ቃል አይታችሁ ከሆነ የሰማይ መላእክት ጌታ ወደ ተወለደበት ማንም ሰው ወዳልተገነዘበው ስፍራ መጡ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው ሉቃስ እንደሚነግረን በከብቶች በረት ውስጥ ነበረ። ለምን? ምክንያቱን ሲነግረን ምንድነው የሚለው? በዚያን ወቅት ሰው ሁሉ ይቆጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጥቶ ነበር ነው የሚለው ሕዝብ ቆጠራ ስለነበረ ሰዎች በሙሉ እንዲቆጠሩ ተልከው ስለነበረ፣ ሁሉም በያለበት ሊቆጠር ስለሄደ፣ ቦታው በሙሉ በእንግዶች ተይዞ ስለነበረ ለእመቤታችን ለቅድስት ድንግል ማርያምና ለወለደችው ለሕፃኑ እነርሱንም ተከትለው ለመጡት ለዮሴፍ እና ለሰሎሜ ለሌሎችም ስፍራ አልነበራቸውም። የሚያስደንቅ ነው። የሰውን ልጅ ከወደቀበት ስፍራ ወደ ቀደመ ክብሩ ለመመለስ ወልደ እግዚአብሔር ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ የሰው ልጅ ለአምላኩ ስፍራ አልነበረውም። ምንም እንኳን የሰው ልጅ ለአምላኩ ስፍራ ባይኖረውም፣ ምንም እንኳን አምላኩን ለመቀበል ባይዘጋጅም በሚያስደንቅ ፍቅርና በሚያስገርም ሁኔታ መጣ። ቅዱስ ያሬድ እንደተናገረው አባ ስባት ለአብም በመልእክቱ ወይንም ደግሞ በመልኩ እንደተናገረው ዘኤሬውም ቅድመዮም ከዚህ በፊት ያላዩትን መላእክት አዩ። ከዚህ በፊት ያልተመለከቱትን አዩ። ከላይ ከሰማይ ሆነው የአምላካቸውን ነገር በሚያዩበት ጊዜ የአምላካቸውን ክብር በሚመለከቱበት ጊዜ ከዚህ በፊት አይተውት የማያውቁትን አስደናቂ ነገር አዩ። ያ ምንድን ነው? የሚያመሰግኑት ቀን ከሌሊት ቅዱስ ቅዱስ የሚሉት አምላክ በአጭር ቁመት በጠባብ ደረት ተወስኖ መወሰን ብቻ አይደለም፣ በቤተ መንግሥት ሳይሆን ለእሱ ውርደት ነበረ። በቤተ መንግሥትም እንኳን በቤተ መንግሥት ሳይሆን በሀብታሞች ቤት ሳይሆን ቤት ተጥሎ አዩት? በበረት ተጥሎ አዩት። ይህ አስደናቂ የሆነ ትህትና፣ ይህ አስደናቂ የሆነ ፍቅር፣ ይህ አስደናቂ የሆነ ውበት። መላእክት ከሰዎች ጋር ተባብረው ዛሬ በየዕለቱ ቅዳሴ በቀደስን ቁጥር የምንዘምረውን መዝሙር እንዲዘምሮ አደረጋቸው። ያ ምንድ ነው? ስብሃት ለእግዚአብሔር በሰማያት ምስጋና በሰማያት ለእግዚአብሔር ይሁን ወሰላም በምድር ስምረቱ ለሰብ፣ ሰላምም በምድር ለሰው ሁሉ መልካም ነገር ለሰው ሁሉ በጎ ፈቃድ ይሁናሉ። ሰላም በምድር ለመጀመሪያ ጊዜ ከአዳም ውድቀት በኋላ ሰዎች ከመላእክት ጋር ተባብረው የዘመሩት የመጀመሪያው መዝሙር የመጀመሪያው ቅዳሴ በቤተልሔም ጓሮ ተከናወነ። ሊቃውንቶቹ በሚጠብቁበት አደባባይ በቤተ መቅደስ ሳይሆን፣ ነገሥታቱ በሚጠብቁበት በቤተ መንግሥት አዳራሽ ሳይሆን፣ የመጀመሪያው ቅዳሴ፣ የመጀመሪያው እልልታ፣ የመጀመሪያው ዝማሬ፣ ለዚያውም በምድራውያን ብቻ ሳይሆን የሰማይና የምድር ጌታ እንደ ተወለደ ለማጠየቅ በሰማያውያንም በመላእክት እና በምድራውያንም በሰው ልጆች አንደበት ይህ መዝሙር ተዘመረ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። ስብሐት ለእግዚአብሔር በሰማያት፣ ምስጋና ለእግዚአብሔር ይሁን ቤት በሰማያት፣ በምድር ደግሞ ለሰው ሁሉ ሰላም ይሁን። የተወደዳችሁ አባቶቼና እናቶቼ፣ ይህ ዛሬ ትሕትናውን ያየነው በበረት ተጥሎ ያየ ነው። በአጭር ቁመት በጠባብ ደረት ተወስኖ የመጣው አምላክ ለእኔና ለናንተ ሰላምን ሊሰጥ የመጣ አምላክ ነው። ደስ ይበለን፣ ደስ ይበላችሁ። ለእኔና ለእናንተ ሰላምን ሊሰጠን፣ ለእኔና ለናንተ ረፍትን ሊሰጠን የመጣ አምላክ ነው። ለምንድ ነው ሰላም ያስፈለገን? አዳም ከነልጅ ልጆቹ በሚበድልበት ጊዜ በአዳምና በሔዋን መካከል ኃጢአት በገባ ጊዜ የመጀመሪያው የተጠቃው ነገር ቢኖር ሰላም ነበረ። በእግዚአብሔርና በሰው መካከል የነበረው ሰላም ተወሰደ። በእግዚአብሔርና በሰው መካከል ጠላትነት ተተካ። ሰው ለእግዚአብሔር ጠላቱ ሆነ። ቅዱስ ጳውሎስ እንደሚነግረን እኛ የእግዚአብሔር ጠላቶቹ ነበርን ነው የሚለው። ሰው ከሰው ጋር ጠላት ሆነ። ሌላው ቀርቶ የአጥንቴ ክፋይ ናት፣ የሥጋዬ ቁራጭ ናት ያላትን እንኳን ከሔዋን ጋር አብኖ መኖር እስከሚያቅተው ድረስ ሰው ከሰው ጋር ተባላ አዳም በሔዋን ላይ አመካኘ ሔዋን በአዳም ላይ አመካኘች በአንድ ቤተሰብ ውስጥ አንድ አካል የመሆንን ነገር እግዚአብሔር ሰጥቶ ሳለ እግዚአብሔር አንድ ያደረገውን ሰው አይለየውም የሚል ሆኖ ሳለ ነገር ግን ከኀጢአት ምክንያት የተነሳ በትዳር መካከል ሰላም ታጣ አዳም ሆይ እባክህ የምትፈልገውን አድርግብን ይሉት የነበሩት እንስሳት ሳይቀሩ ከአዳም ጋር ተጣሉ። አውሬነት ተፈጠረ። ምድር ለአዳም የሚያስፈልገውን የምታበቅል ሆና ሳለ አሁን ግን ምድርም ከአዳም ጋር ተጣላች። እሾህ የምታበቅል ሆነች። ሰላም ከምድር ጠፋ። የተወደዳችሁ አባቶቼና እናቶቼ፣ የዛሬ ሁለት ሺህ ዓመት ዛሬ ሁለት ሺህ ዓመት ነው ጌታ ከተወለደ። የዛሬ ሁለት ሺህ ዓመት ወልደ እግዚአብሔር ኢየሱስ ክርስቶስ በአጭር ቁመትና በጠባብ ደረት በቤተልሔም ዋሻ በዚያ በበረት ውስጥ ሲወለድ ያደረገልን ነገር ቢኖር ያጣነውን የተነጠቅነውን ሰላም ለእኛ መልሶልናል። ደስ ይበላችሁ፣ ደስ ይበለን። ዛሬ በዚያ ሰላም ውስጥ ነው ያለነው። ዛሬ በዚያ ሰላም ውስጥ ነው ያለ ነው ወደ አምላካችን ወደዚያ ወደ ተወለደው ሕፃን ወደዚያ ወደ ተወለደው ጌታ ስንመጣ ሰላምን እናገኛለን። ዛሬ ዓለም ከመቼውም በበለጠ የክርስቶስን ሰላም የምትናፍቅበት ጊዜ ላይ ነው ያለ ነው። ዛሬ ከመቼውም በበለጠ የአምላካችን ሰላም የሚያስፈልገን ጊዜ ነው። በሀገር ጉዳይ ብቻ አይደለም፣ በዓለም ጉዳይ ብቻ አይደለም። በቤታችንም አናን ሰዎች የሚረሱት ነገር፣ በሀገር የሚንጸባረቀው ነገር እኮ የወጣው ከቤት ነው። ብዙዎቻችን ይህንን እንረሰዋለን። ብዙ ፖለቲከኞች ብዙ ለሀገር እንቆረቆራለን የሚሉ ሰዎች የሚረሱት ነገር ቢኖር በአደባባይ ላይ የሚንጸባረቀው ባህርያችን የሚወጣው ከቤታችን ነው። ስም ይወጣል ከየት? ከቤት። ከዛ በኋላ ነው ጎረቤት የሚወጣው። መጀመሪያ ከቤት ነው፣ ስም ይወጣል ከቤት ነው፣ ይከተላል ጎረቤት ነው። ባህርያችን የሚወጣው ከቤታችን ነው። ሰላም ከቤታችን ከሌለ ከመንደራችን አይኖርም። ባል ሚስቱን በእንዴት ያለ ሁኔታ ማናገር እንዳለበት ካላወቀ ከወንድሙ ጋር መነጋገር አይችልም። አለቀ። ሚስት ባሏን ማክበር ካልቻለች መንደር ወታ ሌላውን ማክበር አትችልም። ለተወሰነ ጊዜ ልናስመስል እንችላለን። ለተወሰነ ጊዜ መልካችንን ልንቀይር እንችላለን። ነገር ግን በቤታችን የሚያጋጥመን ቻሌንጅ፣ በቤታችን የሚያጋጥመን ፈተና መንደር ሲያጋጥመን፣ በሀገር ሲያጋጥመን፣ ያኔ ማንነታችን ይገለጣል። ስለዚህ በዚህ ዘመን ስለ ሀገር ብቻ አይደለም፣ ስለ ዓለም ብቻ አይደለም፣ ሰላሙ በቤታችን ሰላሙ ያስፈልገናል። ስለዚህ ዛሬ እንደገና ሰላም በምድር ይሁን ብለን ልንዘምር የሚያስፈልግበት ጊዜ ላይ ነው ያለ ነው። ሰላም በምድር ይሁን ሰላም በቤታችን ይሁን ብለን ነው መዘመር ያለ። ለምንድ ነው እንደዛ ምንዘምረው? ለምንድ ነው አሁን ዛሬ በዚህ በልደቱ ጊዜ ሰላም ይሁን ብለን የምንዘምረው? ለዚህ ኢሳይያስ፣ ነቢዩ ኢሳይያስ ደረቅ ሐዲስ ይባላል። የተናገረው ነገር የሰበከው ነገር ደረቅ ሐዲስ ይባላል። ለምንድ ነው? እንደተደረገ እንደ ተከናወነ አድርጎ ስለሚናገር ነው። እና ኢሳይያስ በምዕራፍ ዘጠኝ ላይ ቁጥር ስድስት ላይ እንዲህ ነበር ያለው፣ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና ስሙም ድንቅ መካር ኃያል አምላክ የሰላም የዘላለም አባት የሰላም አለቃ ተብሎ ይጠራል። ሕፃን ተወልዶልናልና። አያችሁ ይህን ሕፃን ስሙን እነግራችኋለሁ ይለናል። ገና ከመወለዱ ከሰባት መቶ ገና ከመወለዱ በፊት ከሰባት መቶ ዓመት በፊት ኢሳይያስ ሲነግረን ምንድነው ያለው? ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። የኔና የእናንተ አምላክ ዛሬ ልደቱን የምናከብረው አምላክ ለቤታችን ሰላምን የሚሰጥበት ምክንያት፣ አንዱ ምክንያት ይሄ ነው። እሱ ድንቅ መካር ነው። ሲመክር ለልብ ይደርሳል። ሲመክር ነፍስ ታዳምጣለች። ሲመክር ሕፃናትን አስተዋዮች እንዲሆኑ ያደርጋል። ሲመክር አላስተውልን ያልነውን ወደ ልባችን ይመልሰናል። በዚያን ጊዜ ሰው የልቡን ሰላም ያገኛል። ለዚህ ነው ድንቅ መካሪ ያለው። የተወደዳችሁ አባቶች፣ እናቶች ከምንም በላይ ዛሬ የእሱ ምክር ያስፈልገናል። በዚህ ሳምንት ውስጥ ባሳለፍነው ሳምንት ላይ ዓለማችን በጣም አስደናቂ የሆነ ነገር ነበር የምታሳየን የነበር ነው። አስተውላችሁ ከሆነ ለአፍሪካ የዲሞክራሲ ምልክት ናት ተብላ በብዙዎች ዘንድ ስትመሰገን የነበረች ስንቶች የአፍሪካ አገሮች በዘር ሲቆራቆሱ ኢኮኖሚዋ እያደገ መጣ ስትባል የነበረች ጎረቤት አገራችን ኬንያ ዘር ለይተው ኩኩዩ ልዎ ተባብለው የአንዲት አገር ልጆች እንዴት እንደሚጋደሉ የዓለም የዜና ማድመቂያ እንደሆኑ አይታችኋል። አንዳንዶች ዘረኞች የሆኑ የጥቁሮች ነገር የወላችሁ ይላሉ። ጥቁሮችን ተመልከቷቸው አይኪዋቸው ያነሰ ነው ብለውም ጽፈውብናል። ቢማሩ የማይገባቸው ናቸው ብለውን ጽፈውብናል። ነገር ግን ጥቁሮች ማን እንደሆን ደግሞ ዓለም በዚሁ ሳምንት እያየ ነው። የዚያው የኬንያ ዘር የሆነ ነገር ግን እግዚአብሔር በአስደናቂ ሁኔታ በዚች ሀገር እንዲወለድ ያደረገው ባራክ ኦባማ ደግሞ አዮዋ ላይ ናይንቲ ፋይቭ ፐርሰንቱ ነጭ በሆነበት ምድር ላይ ምን አይነት አስደናቂ ነገር እንደሚሰራ እያያችሁ ነው። ደስ ብሏችኋል እናንተ ስለዚህ ጉዳይ? እኔ ደስ ብሎኛል። ይቅርታ አድርጎልኝና እግዚአብሔር እየመሰከረ ስለሆነ ይቅርታ አድርጉልኝ። ዲሞክራቶችን ወይንም ሪፐብሊካኖችን ደግፌ አይደለም። እሱ ሌላ ጉዳይ ነው። ብትጠይቁኝ፣ አንዳንዶቻችሁም ልትናደሩ ትችላላችሁ። ያን አይደለም ምለው፣ ግን እግዚአብሔር ምን አይነት ትምህርት እንደሚያስተምረን ይው። ሰላም ካለን የቆዳችን ጥቁረት ወይም ቅላት አይደለም። ሰላም ካለን ነጭ ይሁን ጥቁር ይሁን ቢጫ ይሁን ምን ይሁን ቻይናዊ ይሁን አፍሪካዊ ይሁን ማንም ሰው ያሰበበት ደረጃ ላይ ይደርሳል። አገር ትለማለች። ሰላም ባለበት ምድር ላይ ልጆቻችንን ካሳደግን፣ ሰላም ባለበት ቤት ውስጥ ልጆቻችንን ከተንከባከብን፣ ሰላም ባለበት ቤት ውስጥ ልጆቻችንን ካሳደግን፣ ልጆቻችን ወደሚመኙበት ደረጃ ላይ እንዲደርሱ እናደርጋቸዋለን። አንድ ነገር ዋውቁ፣ ጥላቻን ከሆነ እየቀመርንላቸው ያስቀመጥናቸው አሁን አፍሪካ እየነደደችበት ወዳለችበት ላይ ነው ልጆቻችን የምንዳርጋቸው። የትም ይደጉ የት ነገር ግን በሰላማዊ መንገድ ከሆነ ፍቅርን እያስተማርን ከሆነ ያሳደግናቸው ናቸው። በአንዲት አገር ልጆች መካከል ያን ያህል ልዩነት ሲፈጠር እናያለን። ገሚሶቹ ዘር ለይተው ሲቆራቆሱ ይታያሉ። አንዱ ደግሞ እግዚአብሔር የባረከው ዘሮቹ ባልተወለዱበት ምድር ላይ እሱ ተወልዶ ለዩናይትድ ስቴትስ ፕሬዚደንትነት መሮጥ ብቻ አይደለም፣ ዛሬ ያሸንፋል እየተባሉ ከሚጠበቁት አንዱ እንዲሆን ያደርገዋል። ምንድን ነው ለልጆቻችን እያሰብን ያለነው? ምንድን ነው ለራሳችንስ እያሰብን ያለነው? ረክተናል በምናደርገው ነገር? ደስ ብሎናል በምናከናውነው ነገር? አምላካችን አሁን በብዙዎቻችን ቤት ያለውን አይነት ሕይወት እንድንኖር አይደለም። እግዚአብሔር ለእኛ ይሄንን ይሰራልን፣ ይሄንን ዓለም ይሰራልን፣ ይሄንን ጤና የሰጠን እግዚአብሔር ይሄንን ጊዜ ይሰጠን፣ ደስ ተሰኝተንበት እንድንኖር ነው። ተመስገን ብለን እንድንኖር ነው። ስብሐት ለእግዚአብሔር፣ ለእግዚአብሔር ምስጋና እንድናቀርብ ነው። እያማረን እንድንኖር አይደለም። እየተጨነቅን እንድንኖር አይደለም። የእሱን ሰላም የሱን እረፍት አግኝተን በሱ ላይ ተመርኩዘን እንድንኖር ነው። ቅዱስ ጳውሎስ በእንዴት ያለ መንገድ መጓዝ እንደምንችል የእሱን ሰላም እንዴት ማግኘት እንደምንችል ሲጽፍልን በፊልጵስዩስ ምዕራፍ አራት ላይ እንዲህ ይላል፣ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። በአንዳች ነገር ምን አትበሉ፣ አትጨነቁ። ለምን አይምሮን ሁሉ የሚያልፍ የክርስቶስ ሰላም ልባችሁንና ሐሳባችሁን ይጠብቃል። አይምሮን ሁሉ የሚያልፍ ማለትም ማለት ነው፣ የዚህ ዓለም ዕውቀት ሊረዳው የማይችለውን ሰላም አምላካችሁ ይሰጣችኋል። የሚለን ይሄ ነው። ምንድን ነው አድርጎ የሚለን በእርሱ ላይ እረፉ ነው። ቅዱስ ዳዊትም በመዝሙሩ ላይ ምንድን ነው ያለው? በሰላም እተኛለሁ አንቀላፋለሁ ለምን እግዚአብሔር እረኛዬ ስለሆነ እግዚአብሔር መከታዬ ስለሆነ በሰላም እተኛለሁ ነው ያለው። የተወደዳችሁ ምእመናን፣ ዛሬ ከመላእክት የዝማሬ ቡድን ውስጥ መግባት አለብን ያንን መዝሙር ለመዘመር ሰላም በምድር ይሁን፣ ሰላም በቤቴ ይሁን፣ ሰላም በትዳሬ ይሁን፣ ሰላም በስራ ገበታዬ ይሁን ለማለት። ግን ያንን ለማድረግ በአምላካችን ላይ እርፍ ማለት ይኖርብናል። የእኛ ሩጫ የኛ ጥድፊያ የኛ ውጣ ውረድ የትም ፈቀቅ አያደርገንም። ይህ ማለት ስለ ኑሯችን ማሰብ የለብንም ማለት አይደለም። እግዚአብሔር ላይ አርፈን ከሆነ የምናስበው ጭንቀት አይሆንብንም። እግዚአብሔር ላይ አስበን ከሆነ የምናወጣው የምናወርደው እንቅልፍ አይነሳንም። ይህን ሁሉ ለማድረግ ታዲያ የመጀመሪያው ቅዱስ ማነው? ኢሳይያስ የነገረን እርሱ ድንቅ መካር ነውና ምክሩን ስሞት ነው የሚለን ድንቅ መካር ኃያል አምላክ ነው። በዚህ በትንቢተ ኢሳይያስ ምራፍ አርባ ላይ ምንድን ነው የሚለው? አህዛብ በገንቦ ውስጥ እንዳሉ ጭላጮች ናቸው ይላል። አህዛብ ማለት የዓለም ህዝብ በሙሉ ከእግዚአብሔር ጋር ሲተያዩ፣ ኃያላን የሆኑት በሙሉ ከእግዚአብሔር ጋር ሲተያዩ፣ በገንቦ ውስጥ እንዳሉ ጭላጮች ናቸው። እንዲያውም ምን ይላል? በሚዛን ላይ እንዳለ ትቢያ ናቸው። በሚዛን ላይ ያለ ትቢያ ለውጥ ያመጣል የሚመዘነውን ነገር ከማቆሸሽ ሌላ ትቢያው ያጋድላል ሚዛኑን ማለት እንችላለን አንልም ምን ማለቱ ነው የዚህ ዓለም ኃይላት ሁሉ የዚህ ዓለም ጠቢባን ሁሉ የዚህ ዓለም አዋቂዎች በሙሉ ቢሰበሰቡ በእግዚአብሔር ዘላለማዊ እቅር ላይ በእግዚአብሔር ኃይል ላይ አንዳችም ነገር የሚያመጡት ነገር የለም ይላል እግዚአብሔር ሀያል አምላክ ነው የተወደዳችሁ አባቶቼ፣ እናቶቼ፣ እህቶቼ፣ ወንድሞቼ በእግዚአብሔር ላይ እንረፍ። እሱ ሰላማችን ይሁን ስላችሁ ከንፈር መጦልን የሚያልፍ አምላክ ስለሆነ አይደለም ችግራችንን በአንዲት ቅጽበት ለመቀየር ህመማችንን በአንዲት ቅጽበት ለመፈወስ እንቆቅልሻችንን በአንዲት ቅጽበት ለመፍታት ኃይል ያለው ኃያል አምላክ ስለሆነ ነው። እሱ ኃያል አምላክ ነው። ስለዚህ ዛሬ ልደቱን ስናከብር ስለዚህ ዛሬ እንደገና ያንን የዛሬ ሁለት ሺህ ዓመት መላእክት የዘመሩትን ዝማሬ ስንሰማ፣ እንደገና ስብሃት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለን ሰላም በቤታችን፣ ሰላም በሀገራችን፣ ሰላም በዚህ በሀገር አሜሪካ፣ ሰላም በመላው ዓለም በሙሉ እንዲከናወን ልንጸልይ በሰላም አምላክ ላይ ልናርፍ ይገባናል። የሰላም አምላክ ኢየሱስ ክርስቶስ ሰላሙን ከሁላችን ጋር ያድርግልን። እንደገና እንኳን አደረሳችሁ። እግዚአብሔር ከሁላችን ጋር ይሆንልን።